The Voice of America. ማህበራዊ ትስስሮችንና መስተጋብሮችን አለመገደብ የኮቪድ-19 ወረርሽኝ በፍጥነት እያስፋፋ መሆኑን የኢትዮጵያ ጤና ሚኒስቴር አስታውቋል። በኮቪድ-19 ታመው የነበሩና አሁን ያገገሙ አስተያየት ሰጪዎችም አለመራራቅ ለበሽታው እንደሚያጋልጥ ገልጸዋል። ከመኖሪያ ቤቱ ሳይወጣ ለኮሮና ቫይረስ ተጋልጦ እንደነበር የገለጸ አርቲስት ከእነዚህ አስተያየት ሰጪዎች አንዱ ነው። ፀሐይ ዳምጠው አነጋግረዋለች በኢትዮጵያ የኮቪድ-19 ወረርሽኝ ከጊዜ ወደ ጊዜ እየጨመረ መምጣቱን የጤና ሚኒስቴር መረጃዎች ያመላክታሉ እስካሁን ምርመራ ከተደረገላቸው ከ794,000 በላይ ሰዎች እስከ ነሐሴ 19 2012 ዓ ም ድረስ ብቻ ከ43,000 በላይ የሚሆኑት ቫይረሱ ተገኝቶባቸዋል ከ15,000 በላይ ከቫይረሱ አገግሟል ከ26 ሺህ በላይ የሚሆኑ ሰዎች ደግሞ አሁንም በቫይረሱ ተይዘው ያሉ ናቸው። በቫይረሱ ህይወታቸው ያለፈ ሰዎች ቁጥር 692 የደረሰ መሆኑን የኢትዮጵያ ጤና ሚኒስቴር መረጃ ያሳያል። ዶክተር ተገኔ ረጋሳ የጤና ሚኒስቴር ኮሚኒኬሽን ዳይሬክተር ናቸው። እርሳቸው እንደገለጹት በኢትዮጵያ የኮቪድ-19 በፍጥነት መስፋፋት ምክንያት የህብረተሰቡ መዘናጋት ነው። በተለይ ደግሞ በጣም እያሳሰበን ያለው ከዚህ በፊት ገምተው ተጓዳኝ በሽታ ያለባቸው ሰዎች በእድሜ የገፉ ሰዎች በቀላሉ በቫይረሱ ከተያዙ ህይወታቸው ያልፋል የሚል ነበረ። አሁን ላይ መረጃ የሚያሳየው ህይወታቸው ያለፈ ያለው ሰዎች ሌሎች ተጓዳኝ በሽታ የሌለባቸው በእድሜ የሚያልገፉ ጭምር በዚህ በሽታ ተይዞ ህይወታቸው እያለፈ ነው። ስለዚህ በቃሁን ሊያሳስብ ይገባል። በተለይ የማህበራዊ ትስስር ልምዶች ባሉበት መቀጠልና እንደተለመደው በአንድ ቦታ መሰብሰብና ሌሎችም ለቫይረሱ ስርጭት መንስኤ የሆኑ ልምዶች አለመለወጣቸውን አብራርቷል። ዶክተር ተገኔም በዋናነት በመንፈስ መተባበር፣ መተጋገዝ፣ አንድ ላይ መቆም ነው በዋናነት ማድረግ ያለብን። በተለይ የሚያጋልጧሉ ለምሳሌ የቀብር ስነ ሰዓት ጋር ተያይዞ አሁን አንዳንድ ቦታዎች ላይ ኖማል አሁንም ተላልፎ ብዙ ሰዎች እጅብ ብሎ ይህንን የቀብር ስነ ሰዓት መሳተፍ ይታያል። ይሄ በጣም ስጠት ነው። ከዚህ በአንድ ሰው ምክንያት ብዙ ሰዎች ቫይረሱ እንደተያዙ መረጃዎች ያሳያሉ። ሰርክ እንደዚህ ሰዎች የሚሰባሰቡበት ማህበራዊ መስተጋብሮቻችንን ገታ ማድረግ በጣም አስፈላጊ ነው የሚሆነው። ማህበራዊ ኑሯችንን አብረን ስናስጌድ ደግሞ ጥንቃቄዎች በተሞላበት ማስክ በማድረግ ርቀት በመጠበቅ እንዲሁም ንጽህናዎቻችንን በመጠበቅ ማከናወን መቻል አለብን። እኛ እንደ ጤና ሚኒስቴር ይሄንን በተደጋጋሚ እየመከር ነው ያለ ነው። ህብረተሰባችንም ይሄንን ተግባራዊ ማድረግ መቻል አለበት። ማህበረሰቡ በቤቱ መቆየት ብቻ ሳይሆን ይህ ጊዜ እስከሚያልፍ ድረስ ከውጭም ሰው እንዳይመጣበት መገደብ መቻል አለበት ብለዋል የኮሚኒኬሽን ዳይሬክተሩም። አርቲስት ቀልቤሳ መገርሳ በኮቪድ-19 ተይዘው ከተሻላቸው ሰዎች አንዱ ነው። በኢትዮጵያ ቫይረሱ መከሰቱን እንደሰማ እሱም ሆነ ቤተሰቦቹ ለረዥም ጊዜ ከቤት ሳይወጡ መቆየታቸውን ገልጿል። ነገር ግን የቫይረሱ ተጠቂ ከመሆን አላመለጥም። ይህ እንዴት ሊሆን እንደቻለ ይናገራል። ሌላ በሽታ ይነብርና የተኳ ረበስታ ነበረብኝ። ከዛ ህክምና ከታተል ነበር እንደ ታይፎይድ እና ታይፎይድ መስሎኝ ሰውነት የተተባበር ድጋሚ ምርመራ አረግኩኝ። እንዳለ ንሱ እንደሆንኩኝ ሲነግሩኝ ምርመራ እንዳደርግ አቅሞቹ አበረታትኝ። ዛ የነበርኩበት ሰጠ ውስጥ ከሰዓት በኋላ ሲያሳውቁኝ ፖዚቲቭ እንደሆንኩ ነገሩኝ። ያኔ ደንጊት አለው። እርግጥ አስራ አምስት ቀን ከዛ በላይ ከቤት ያልወጣ ሰው እንዴት ሊይዘው ይችላል የሚለው ነገር ያኔ ነው ወደ አእምሮ የመጣው ምንድን ነው ብዬ ያው ወደ ምርመራ ገብት እናረጋገጥ እንዲህ እንዲህ ነው ማለት ስለማንችል፣ ወዲያው ቤታችን ውስጥ ያሉ ሰዎች በሙሉ እንዲመረመሩ ተደረጉ። ሲደረገ ያው ከቢሮ አካባቢ መታስ ብዬ የምለው ቤተሰብ እኔም በተቤት ወተን አናገም ለብዙ ጊዜ ውስጥ ያ ሰው ፖዘቲቭ እንደሆነ ተነገረ። ያው ምንጩ ክታወቀ ማለት ነው። ከእኛም ቤታችን ውስጥ ሆነን የዚህ ሰለባ መሆናችን አወቅን። ለአስራ ስድስት ቀናት በለይቶ ማቆያ ያሳለፈው ቀልቤሳ ትንሽ መዘናጋት ብዙ ስቃይን ያስከትላል ስል የነበረበትን ሁኔታ አብራርቷል። የአለማመኑ ጉዳይ ነው ለዚህ የሚመጣው ሆነ እኔ የምትሆነ አሁን እንግዲህ የብዙ የተለያዩ የግንዛቤ ማስመጫ ስራዎች ስራ ነበሩ። እንደዚህ የኮቪድ ጉዳይ እንደዛ እየሰራሁ እንኳን ብዙ ያው ጠነቀቃ ራሴን እጠብቃለሁ እንጂ ይህ ነገር እውነትም አለን ጥያቄ ይፈጥርብኝ ነበር። በኋላ ላይ የመጀመሪያው ሰው ሆ ያየሁት ራሴን ነበር። እኔ ራሴን ነው በቃ መጀመሪያ ፖዘቲቭ የተባለ ሰው አየ። እንደዚህ ሰው ራሱ ላይ እስኪ ደርስ ደርስ መጠበቅ የለበትም። ማንኛውም ሰው መጠርጠር አለበት፣ ምክንያቱም በሽታ አለ። በቃ አይተናል። ቫይረሱ አለ። መኖሩን ደግሞ ራሳችን አረጋግጠናል። ሮማን ክፍል ውስጥ ቆይቻለሁ። እዛ ውስጥ የታመሙ ሰዎችን አይቻለሁ። ከዛ ውጭ ባለው ደግሞ ጤናማ ምንም አይነት አለባቸው ብለሽ ማታስቢ ወይም ማያስሎ ወይ ደግሞ የሆነ ሌላ የኮቪድ ምልክቶችን ማያሳዩ ሰዎችን ማጋጥመውኛል። እነዚህ ሰዎች አሁን ቫይረሱ አለባቸው መመሪያ በተደረገባቸው በተደረገላቸው ጊዜ ምልክቶች እዛ ውስጥ አሉ። ጽኑማን ሰዓት ላይ እኔንም በጣም ነበር። የሁለት ስድስት ቀን አካባቢ ያለኦክሲጅን መቆየቱ በጣም ከባድ ነበር። የሚባለው ማንኛውም ሰው የቫይረሱ አስከፊነት ለመረዳት ቤቱ እስኪመጣ መጠበቅ የለበትም ይላል። ቀልቤሳም ራሱን እና ቤተሰቦቹን ለማትረፍ ከጤና ሚኒስቴር እና ማህበረሰብ ጤና ኢንስቲትዩት የምተላለፉ መልእክቶችን ተግባራዊ ማድረጉ ግዴታ ነው ሲል ይናገራል። የማህበራዊ መስተጋብሮችን መገደብ ሌላኛው መፍትሄ ነው በማለት መልእክቱን አስተላልፏል። አርቲስቱም የአስቸጋሪ ጊዜ ሰው ባይመጣበን ነው የምንለው፣ ወይም እኛም ወደ ሰው አንሄድ። ያጓጓል፣ ልክ ነው፣ እውነት ነው። በዓላችን ነው፣ ከሰው ጋር ብንበላ ደስ ይለናል። በዓል አብረን ብናከብርኩና በምንጠጣ ደስ ይለናል። ይሄ ደግሞ ወቅቱ ደግሞ አሳሳቢና አስቸጋሪ ስለሆነ እኛም ወደ ሰው ቤት ባል ባንሄድ ነው የምንለው እንግዳትም በዚህ ድረሳ እንግዲህ አስር ከአስር ሰው በላይ ሊሆን ይችላል እንደሆነ የተያዘው እኔ ግን በቁጥር ማቀው አስር ሰው በኔ ዙሪያ ተይዟል። እንግዲህ ይሄ ሁሉ በእንግድነት የመጣ ነው። ሰው ሰው በጣም ጥንቃቄ ማድረግ አለበት። የነገውን ማህበራዊ ህይወታችንን ለማስቀጠል የዛሬውን ማህበራዊ መስተጋብር መገደብ ይኖርብናል ብለዋል። ቀልቤሳም አስቀድመው መጠንቀቅን የመሰለ ባለመኖሩ ህብረተሰቡ ራሱን ከኮቪድ አስራ ዘጠኝ እንዲከላከልም ጥሪ አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።